አድማጮች የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። ከአቶ ይልማ ጋ የምናደርገውን ቃለ ምልልስ እናስከትላለን። አቶ ይልማ አዳሙ የራዲዮ መጽሔት ታዳሚዎቻችን በተከታታይ በቀረቡ ስራዎቸው ያስታውሰውታል። ከዚህ ቀደም ለፕሮግራማችን እንግዳ አደሉም። ሆኖም ረዘም ካለ ጊዜ በኋላ ነው እናመልሰን የምናገኘው። እንኳን ደህና መጡ፣ እንኳን ደህና ቆያችሁ። አቶ ይልማ የባላንጣዎች ቡድን እያነጋገረ ነው። የአሜሪካን ያውም ወደ ሺህ ስምንት መቶ ስልሳዎቹ የሚወስድ ብዙ ዘመናት የዘለቀ ታሪክ ከዛሬ ጋር እንዲስማማ ተደርጎ የተጻፈ የሚመስል እርሶ ደግሞ ይበልጥኑ ወደኛ ጉዳይ እንዲያመራ አድርገው ጽፈውታል። በላኩልን እና ቀደም ብለን ባስተናገድ ነው ጽሁፎ ላይ በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበታሉ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉት ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳርቶኝ ነበር ይላሉ። ጠቅላይ ሚኒስትሩና አንዳንድ አጋሮቻቸው አብረው ወዲህ ወደ ዩናይት ስቴትስ መጥተው ነበርና እርሶም ወዳሉበት ሎስ አንጀለስ ከተማ መጽሐፉ ደረሳቸውን እንደ ያገኙ ይሆን? ራሱን ለማበረከት እድል አላገኘሁም። ምክንያቱም እንደምታውቀው ብዙ ግርግር ነበረ እና በዛ የጠልፊያ ሰዓት ውስጥ እነሱ ላይ ተጨማሪ ጫና ማድረግም አልፈለግኩም እና ተስፋ ማድረገው ወያን ብበውታል ወይም ደግሞ በእናንተ ፕሮግራም አማካይ ነው የሀሳቡ ተካፋይ እንደሚሆኑ እርግጠኛ ነኝ። አቶ ኤልማ ይህን ጽሁፍ በላኩልን ጊዜ ይልቁንም ደግሞ ፕሮግራማችን ባስተናገድን ጊዜ ኢትዮጵያ ሁኔታ የጎላ የተለወጠበት ባይኖርም ከቀን ወደ ቀን ተስፋ የሚሰጠውም አጣቅኝ ውስጥ የሚያስገባውም ሁኔታ ይበልጥ የጠነከረ ይመስላል። ግራና ቀኝና ይህን ጽሁፍ በላኩልን ሰሞን የቦምብ ፍንዳታ ነበር በሰኔ ወር አጋማሽ። አሁን ደግሞ በጅጅጋ የደረሰ የቅርብ ጊዜ አደጋ አለ፣ አንድ ሳምንት ሁነታል። አገር ውስጥ ውጥረት ሰፍኖ ይታያል። በቀጥታ ወደ ዋናው ጉዳያችን ማለፋችን አስቀድሞ ምን ይታዘባሉ? ዜና ሲከታተሉ ስለ ሀገሩ የሚያቸው ሁኔታዎች የፖለቲካው ውጥረት ምን ይታዩታል? በእውነቱ እንደ ኢትዮጵያ ያለ ሀገር በተለይ ደግሞ የሕዝብ ግንዛቤ ያላደገበት ሀገር ውስጥ ለውጥ ሲመጣ ሁል ጊዜ ከለውጡ ጋር አንዳንድ ቅፋቶች ይገጥማሉ እና ሀገራችን እንደሚባለው ሳይደፈርስ አይጠራም እና የመሪዎቹ ኃላፊነትና ብቃት የሚለካው እንደዚህ አይነት የክራይሲስ ጊዜ ነው። እና አብርሃም ሊንከንን ለምሳሌ አሁንም እንደገና ላንሳው እና እ የነበረበት ዘመን እንግዲህ ከዛሬ መቶ አምሳ ዓመት በፊት መሆኑ ነው። የሀገር አንድነት ጥያቄ ላይ የወደቅበት ጊዜ ነበር። የጦርነት ጨለማ ያንዣበበት እና በኋላም ወደ ጦርነት የተገባበት ጊዜ ነበር እና አሜሪካን ከጥፋት ያዳናል። አሜሪካን ከዚህ ቀውስ እንድትወጣ ያደረገው የአብርሃም ሊንከን የመሪነት ብቃት እና አሁንም ቢሆን ጠቅላይ ሚኒስትር አብይ በብቁ ሰዎች እስከተከበቡ ድረስ እንደ አብርሃም ሊንከን በብቁ የሚለውን ባሰምርበት በአደም ከውደስ ይለኝ ብቃት ላይ የተመሰረተ ካቢኔ ሊኖራቸው ይገባል እና አማካሪዎች ሊኖራቸው ይገባል እና ከዚህ ችግር ውስጥ እንደምንወጣ ምንም አልጠራጠርም። አያያዛቸው ጥሩ ነው። ወደፊትም ተጨማሪ እንቅፋቶች ይገጥሟቸዋል፣ ያለ ጥርጥር በጽናት መቆም አለባቸው። በትንሽ ችግሮች ቅደም ተከተል ደግሞ የማውጣት ብቃት ሊኖራቸው ይገባል። ይበልጥ ትኩረት የሚሰጣቸውን ጉዳዮች ቅድሚያ መስጠቱ ችግሮችን የመፍታቱን ያህል ወሳኝ ነው ነው የሚሉን። እጅግ በጣም ወሳኝ ነው። ለምሳሌ የአሜሪካ የእርስ በእርስ ጦርነት ጊዜ ሁለት ዐቢይ ችግሮች እና ወይም ችግሮች እንኳን ሳይሆን እንደ ቻሌንጅ የሚቆጠሩ ነገሮች ነበሩ። በመርህም ደረጃ ቢሆን አንደኛው አገርን አንድነትን የማስከበር ሁኔታ፣ ሀገር አንድነትን የማስከበር ሁለተኛ ኮንስቲቱሽኑ የማያስከበር እሱ። እነዚህ ሁለት ነገሮች ናቸው ያሉት እና አብርሃም ሊንከን የትኛውን አስቀደመ? የሀገር አንድነት ሀገር አንድነትን ማስከበር አለብኝ። ሀገር አንድ ባልሆነችበት ባልተረጋጋችበት ሁኔታ ህገ መንግስት ምንድን ነው ፋይዳው? ህዝብ ከሌለ ህገ መንግስት የቱ ጋ ነው ሚናው ነው ህገ መንግስት ያው ሰላም በሌለበት አንድነት በሌለበት አገር ጥሩ ህገ መንግስት ቢኖር ስለዚህ አገርን ማረጋጋት የሱ አንዱ ዋናው ተቀዳሚ ተግባር እሱ ነበር እና ያን ለማድረግ በመቻሉ ጦርነቱን በድል አሸንፎ ሳይፈልግ ነው ጦርነት ሱ ሲገባው አሸንፎ የተረጋጋ ሁኔታ ሲመጣ የባህርያዎች ስርዓት አከተመ። የዴሞክራሲ አቋም ከሚጊዜው የበለጠ ተጠናክሮ አሁን የምናየውን እና አሁን የምኖርበትን አለም ፈጠረ። ስለዚህ ቀደም ተከተልን የማወቅ ጉዳይ የአንድ መሪ ትልቁ ከህይወቱ ነው። ምክንያቱም አንድ ሺህ ችግሮች አንድ ሺህ ችግሮች በአንድ ጊዜ ሁሉንም ለመፍታት አይችልም። ስለዚህ ቅድሚያውን አርት ፕሮፌሰር ህዘማን ነው ሊቀጣ ዶክተር አብይ ሲሆኑ አድንግ በትክክለኛው አቅጣጫ ላይ ይሄዱ ይመስለኛል በዚህ ርግል አቶ ይልማ የማኔጅመንት ባለሙያ ኖት፣ አሁን ያነሷቸው በዚህ መጽሐፍም በሚተረከው ውስጥ የአመራር ብቃት፣ የአስተዳደር ጉዳይ የጉዳዩ አንኳር ነው እና የጠቅላይ ሚኒስትር አብይ አስተዳደር ገና የስልጣን ወይም የኃላፊነታቸው ጅምር እንደመሆኑ ብዙ ፈተናዎችን ከሁኔታዎች ጋር ማዛመድ የሚጠይቀውን ያህል የፈተናዎቹ ድንገተኝነትና ጠባይ የሚሄዱበትንም አቅጣጫ በራሱ እንዳይቀይስ የሚያነጋግር ይመስለኛል። አሁን በጅጅጋ የተከሰተ ሁኔታ ጥርት ብሎ የወጣ ግልጽ የሆነ መረጃ የለም። ነገር ግን አሁን ባለበት ወደ ከፋ አዝማሚያ እንዳያመራ ምንድን ነው፣ በዚህ አይነት ጊዜ በመርህ ደረጃ በጽንሰ ሀሳብ ደረጃ ቅድም በሚያነሳቸው ጭብጦች ውስጥ የሚታየው በጣም ጥሩ ጥያቄ ነው። ይሄ የቀውስ ዘመንን የመቋቋም ችሎታ የምንለው ክራይሲስ ማኔጅመንት፣ ብዙ ስልት የማገናዘብ ሁኔታ፣ የችግሮቹን ስፋትና ጥልቀት የማየት ችሎታን ይጠይቃል። ክራይሲስ ማኔጅመንት ከባድ ነገር ነው። ህግን አክብረት እና ከዚህ በፊት የተነደፉ ፕሮሰሶችን የአሰራር ዘዴዎችን ተከትለ የምትወጣው ነገር አይደለም እና አሁን በጅጅጋ አካባቢ የተፈጠረው እና በአጠቃላይም ደግሞ በሶማሊያ ክልል የተፈጠረው ችግር እጅግ በጣም የተወሳሰቡ ለውሳኔ በጣም የተወሳሰቡ ሁኔታዎች ያሉበት ነው እና አንዳንድ ጊዜ ሰዎች መረጃ አላገኘንም ሲሉ እሰማለሁ። እንደዚህ አይነት እርምጃም መወሰድ ነበረበት፣ ለምን አልተወሰደም የሚሉ እሰማለሁ። ይሄ አይደለም ዋናው። ያንን አካባቢ የማረጋጋት ያንን አካባቢ ህዝብ ሰላማዊ ኑሮ የማስተካከል አላማ እየተካሄደ እያለ በህዝቦች መካከል፣ በጎሳዎች መካከል እዚሁ አካባቢ ያለውን የኃይል አሰላለፍ አገናዝቦ እርምጃ መውሰድ ያስፈልጋል። እዚህ ላይ ግብታዊነት በወንድ ሀይ የለውም። እርግጠኛ ነኝ ከማንኛችንም የበለጠ የችግሩ ውስብስብነት የሚያስረዳ የሚያሳይ መረጃ ያላቸው እነሱ ናቸው እና እንዲሁ ከሩቅ ሆኜ ሳየው እነዚህም እያመዛዘኑ እየተጓዙ ይመስለኛል። ልክ እንደዚህ አይነት ችግሮችን ስትፈታ በወንዝ ውስጥ እንደ መራመድ ማለት ነው። በባዶ ግን እንዴት ነው? በባዶ እግር ስትሄድ ጠጠሮች አሉ። እና እነዚያን ጠጠሮች ስትረግጥ ግን እንዳይቆርጠው እየተጠነቀቅክ ግን እርምጃህን ወደፊት ወደፊት የማድረግ በዘዴና ዘዴና በትዕግስት መሄድን እዛ የምትፈልገው ደረጃ ለመድረስ እንደሚመስለኝ የዛ አካባቢ ችግር ከረጅም ዓመት የቆየ ስለሆነ እነዚህም ቀጠሮች የመርቀቅ ሁኔታን በደንብ በምናቤ አይበታለሁ። እና እንደዛ እየተራመዱ እንደሆነ ይሰማኛል። ጥንቃቄ የተሞላው ትዕግስት የታክለበት እና ዘላቂ ለመፍትሄ ለማግኘት የሚያዳረስ መንገድ ነው የሚቀጠሉት ወይም መከተል አለባቸው። ትክክል ያ ነው ነው የሚታይ እንደዛ እየተደረገ ይመስለኛል አቶ ይልማ እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት፣ የሚበልጥ አላማን መያዝ፣ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትረካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔ ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን በተግባር ብለው ያስባሉ። የአደጋ ጉዳይ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችን ከግምት ይገባሉና፣ ልክ ነው። ትዕግስት ብለናል። ትግስት ስላለን ችግሮችን አንፈታም። ከእኛ ፍላጎቶች ከእኛ አቅሞች የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ፣ እና አንዱ የመሪ ብቃት የሚታየው ሰላምን፣ መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር፣ ጦር ቢነሳ፣ ሁከት በሰፊው ቢስፋፋ ለዚያ የሚያስፈልገው የጦር ዝግጅት፣ የመከላከያ ዝግጅት፣ የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግክ ብቻ ሰላም ነው መንገድ ብለህ መሄድ አትችልም። ምክንያቱም ሰላምና ድቅድቅ ሁልጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ነው። አይሆንም ማለት ሊሆን ይችላል በሚለው እየተዘጋጀ ነገር ግን እስከ መጨረሻው በዚህ መንገድ መሄድ ያስፈልጋል። እና የአሜሪካን ልምድ ለምሳሌ ብናል አሜሪካ ውስጥ አብርሃም ሊንከን ከዛ ቀውስ ውስጥ ሊወጣ የቻለው በምንድን ነው? ዙሪያውን የከበቡት ሰዎች ከልዩ ልዩ አቅጣጫ ሀሳብ ሊያፈልቁ የሚችሉ ናል እንጂ ልክነህ፣ ልክነህ፣ ልክነህ የሚሉት አይደሉም። እንዲያውም እሱ ስብሰባ ላይ እርሶ ባሉት መሰረት ካለ እንዴ፣ ለምንድን ነው እርሶ ባሉት መሰረት የምትለኝ እና የኔን ሀሳብ የምትደግፈው? አንተን እኮ ይህ የቀጠርኩ ያመጣው ሌላ ሀሳብ እንድትሰጠኝ የእኔን ሀሳብ ቻል ስታደርግ እንላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችን ውስጥ ቢሆን በአጠቃላይ አቋማቸው ላይ ስሙ የሆኑ በአገር ደህንነት ላይ፣ በሀገር አንድነት ላይ የተነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ሀይል መቁጠር ያስፈልጋል። እጅግ በጣም በጣም ተስታይ ነሱ። በማግለል የሚገኝ ነገር የለም። በማቅረብ እና በመነጋገር ነው። በደም ሳሳው ባህልን ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም ያስተዳደር ባህል ነው የታዘብነው እና በቀደሙት ሥርዓቶች መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻል እና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው እድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደዘውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን፣ ተጨባጭነቱን እንዴት ያዩታል? ተመራጭነቱን ጥያቄ ውስጥ ከአቶ ይልማ ጋር የጀመርነው ወጋችን አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዳይን አቶ ይልማ አዳሙን ለጊዜያቸው አመሰግናለሁ። ሴሰለኝ